የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። የዛሬ ህዳር 6 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ። የፌዴራል ጠቅላይ አቃቢ ህግ በሰብአዊ መብት ጥሰትና በሙስና የጠረጠራቸውን ከፍተኛ የመንግስት ኃላፊዎች በቁጥጥር ስር ማዋል መቀጠሉን አስታወቀ። የቀድሞ የብሄራዊ መረጃ ደህንነት አገልግሎት ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ኮሚሽን ጄኔራል የነበሩ አቶ ያሬድ ዘሪሁን ኢትዮጵያ በኬንያ በኩል አድርጎ ለመሸሽ በሚያደርገው ሙከራ ላይ በዱከም ከተማ ተይዞ የመጣበት ሁኔታ ነው አለው። የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ ናቸው። በዘገባችን ይዘናቸው እንመለሳለን። በሌላ ዘገባችን ደግሞ የብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዳይሬክተር ጀኔራል ክንፈ መንግስት የመደበላቸውን መከላከያ ጠበቃ በማንሳት በራሳቸው ጠበቃ እንዲያቆሙ ብይን ሰጠ ዘገባ አለን። ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ኡመር የምርመራ መዝገብ በጅምላ ተቀበሩ የተባሉ ከሁለት መቶ በላይ ግለሰቦችን አስክሬን ለማግኘት ምርመራ እያደረኩ ነው ያለ ዘገባ አለ። ሌሎች ዘገባዎችንም ይዘንላችኋል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰናል። በቅርቡ ቱርክ ኢስታንቡል ከተማ በሚገኘው የሳውዲ አረቢያ ቆንስላ ጋዜጠኛ ጃማል ሀሾጊ የገደሉ ተብለው የተጠረጠሩት አምስት ሰዎች የሞት ቅጣት እንዲፈረድባቸው የሳውዲ አረቢያ አቃቤ ሕግ ጠየቁ። የዋሽንግተን ፖስት ጋዜጣ አምደኛና የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን ነቃፊ የነበረው ሀሾጊ ባለፈው እንደ አውሮፓውያን አቆጣጠር ጥቅምት ሁለት ሳውዲው ቆንስላ ውስጥ መገደሉ ይታወሳል። ዛሬ የአቃቤ ሕጉ ጽህፈት ቤት ቃል አቀባይ በሰጡት መግለጫ ሀሾጊን የሚገድል መርስ በመርፌ ወቅተውት ሲሞት አስክሬኑን ቆራርጠውታል ብለዋል። ሀሾጊ ቆንስላው ከገባ በኋላ ደብዛው የጠፋው ጋዜጠኛው ምን እንደሆነ የሳውዲ መንግስት የተለያየ መግለጫ ሲሰጥ ቆይቷል። አንዴ ከቆንስላው ራሱን ወጥቶ ሄዷል፣ አንዴ ድብደባ ተከስቶ በዚህ መሀል ህይወቱ አልፏል፣ ጋዜጠኞች በራሳቸው ተነሳስተው ገድለውታል ሲል ጋጠ ወጦች ይቅርታ በራሳቸው ተነሳስተው ገድለውታል ሲል ቆይቷል። አቃቢ ህግ የሞት ቅጣት እንዲበየንባቸው የጠየቀው ሀሾጊ እንዲገደል ትእዛዝ በሰጡና ወንጀሉን በፈጸሙ ተከሳሾች ላይ መሆኑን ገልጾ ሌሎች ከወንጀሉ በተያያዘ የተከሰሱ ስድስት ሰዎች ደግሞ እንደየአግባቡ ቅጣት እንዲበየንባቸው ጠይቀናል ብለዋል። ሳውዲ ቱርክን በግድያው ጉዳይ ያሏትን ማስረጃዎች እና ሌሎችም መረጃዎች በመስጠት እንድትረዳ ጠቁማለች። ቱርክ ቀስ እያለች ስለ ጉዳዩ ያላትን መግለጫ ይፋ እያደረገች መሆኗ ይስተዋላል። የቱርክ ፕሬዝዳንት ሬቼፕ ታይፕ ኤርዶዋን ካሾጊን ከገደሉ የሚለው ትዕዛዝ የተሰጠው ግደሉ የሚለው ትዕዛዝ የተሰጠው በእጅግ ከፍተኛ የሳውዲ መንግሥት ባለስልጣናት ደረጃ ነው ማለታቸው ይታወሳል። የሳውዲ ባለስልጣናት የአልጋ ወራሽ ሳልማን እጅ የለበት በማለትም አስተባብለዋል። በሌላ ዜና አፍጋኒስታን ውስጥ ታሊባን እንደገና ጥቃት አደረሰ። በዛሬው ጥቃት ከኢራን ጋር በሚያዋስነው በምዕራባዊ ፋራህ ክፍለ ሀገር ባደረሰው ጥቃት ከአርባ የሚበልጡ የመንግስቱን ወታደሮች ገድሏል። የሚበዙት ወታደሮች የተገደሉት ሌሊቱን ታጣቂዎች በፖሊስ ጣቢያ ላይ ከፍተኛ ጥቃት በከፈቱበት ባላ ቡሉክ በሚባል ወረዳ መሆኑ ተገልጿል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ ቀዳሚው ዘገባችን እናልፋለን። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል አቶ ያሬድ ዘሪሁን ዛሬ ፍርድ ቤት መቅረባቸው ታውቋል። ተጠርጣሪው አቶ ያሬድ ዘሪሁን ትላንት ሌሊት አምስት ሰዓት ላይ በዱከም ከተማ ኮቤት በተባለው ሆቴል ውስጥ በቁጥጥር ስር ውለው ዛሬ አዲስ አበባ መግባታቸውን አቃቤ ሕግ አስታውቋል። ተካቢያችን እስክንድር ፍሬው የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነት የሆኑትን አቶ ዝናቡ ተኑን አነጋግሯል። ያው የባለፈዎቹ የጠቅላይ አቃቤ ህጉም በዝርዝር መግለጫ ሰጥቷል። ይህንን መግለጫ ተከትሎም በርካታ ስራ እየተሰራ ነው የሚገኘው። በዚህ መሰረት ትላንትና ማታ የቀድሞ የብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ኮሚሽን ጄኔራል የነበሩ አቶ ያሬድ ዘሪሁን ከኢትዮጵያ በኬንያ በኩል አድርጎ በመሸሽ በሚያደርገው ሙከራ ላይ በዱከም ከተማ ተይዞ የመጣበት ሁኔታ ነው አለው። ከዙ ጋር ተያይዘው ሌላው የሙስና ወንጀል ስራውን የሚያጠኑትን ባለሙያዎች ላይ እዛቻና ማስፈራሪያ እንደሚያ ዓቃቤ ሕጉን ስራ በማደናቀፍ ነው በማወቅ ረገድ የኢትዮ ቴሌኮም የሴኩሪቲ ዲቪዥን ኃላፊ ኮሎኔል ጉዴታ ኦላና እንደዚሁ በቁጥጥር ስር እያዋሉበት ይመጣን። አለው ስልሳ ሶስት የሚል ነበር አቶ ዝናቡ መጀመሪያ ጠቅላይ አቃቤ ህጉር ሶም እንዳሉት መግለጫ ሲሰጡ ከትናንት በስቲያ አሁን በአጠቃላይ ቁጥሩ ስንት ደረሰ ማለት ይቻላል? በሁለቱም መንገድ አሁን ቁጭ ብዬ መቁጠር እችላለሁ፣ ግን ያ በየጊዜው ይህ ስራ እየተሰራ ስለሆነ ቁጥሩ ከባለፈው የሚጨምር ነው የሚሆነው። ዝርዝር እስከ መጨረሻ ምን ያህል ይሆናል የምለው የመጨረሻው ደረጃ ቁጥሮቹ ሲያልቅ እሱን በዝርዝር የምንገልጸው ነው የሚሆነው። ግን ከባለፈው ጠቅላይ አቃቤ ሕጉም ከገለጹበት ጊዜ በኋላ እንደዚሁ በየጊዜው እየጨመረ ያለበት ሁኔታ ነው አለሁ። በከፍተኛ ኃላፊነት ላይ የነበሩ በሁለቱም ሜቴክ ጋር በተያያዘም ከደህንነቱ መስሪያ ቤቱ ጋር በተያያዘ ሰዎች በቁጥጥር ስር ያልዋሉ አሉ። እስከምን ድረስ ነው መንግስት ሊሄድ ያሰበው በሚል ከህብረተሰቡ የሚነሱ ጥያቄዎች አሉና፣ ምንድነው ከዚህ አንጻር የእርስዎ ምላሽ? አክቹዋሊ፣ ባለፈውም ጠቅላይ ዐቃቤ ሕጉ በዝርዝር አስቀምጦታል። አሁን በመጀመሪያ ዙር እንደዚሁ ቁጥጥር ስር የዋሉ ተጠርጣሪዎችም አሉ፣ እንደዚም ያልተያዙ ተጠርጣሪዎችም አሉ። እነዚህ በየጊዜው እየተለዩ በተጠናው እና በጥንቃቄ እየተለዩ በቁጥጥር ስር የሚሆንበት ሁኔታ ነው አለው እና ይሄ በሂደት ያለ ስለሆነ እዚህ ላይ የቀረ ይሄኛው ሰው ቀርቶናል ይሄኛው ደግሞ አብቅተናል እምልህ አሁን ለጊዜው የተለየ መረጃ የለንም። ስለዚህ በአሁኑ ሰዓት በክስ መዝገባችሁ ላይ የሌሉ ግን ወደፊት ሊካተቱ የሚችሉ ሰዎች አሉ ማለት ይቻላል። የተጀመረው ስራ ለጊዜው እዚህ ጋር ደርሷል። በወደፊት በሚኖሩ መድረኮች ላይ የሚገለጸ ነው። ግን ስራው እየተሰራ ስለሆነ ዝርዝር መግለጃዎችን በኋላ ብን ተጥሮ ነው የሚሆነው። አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ስለሰጡኝ ቃለ ምልስ በጣም አመሰግናለሁ። በጣም አመሰግናለሁ። እስክንድር ፍሬውን ለዘገባው እናመሰግናለን። በሌላ በኩል የብረታ ብረት ኢንጂነሪንግ ወይም ሜቴክ የቀድሞ ጄኔራል ዳይሬክተር ክንፈ መንግስት የመደበላቸውን መከላከያ ጠበቃ በማንሳት በራሳቸው ጠበቃ እንዲያቆሙ ብይን ሰጥቷል። የዛሬውን የፍርድ ሂደት የተከታተለው መለስካቸው አምሃ ሪፖርት እያጠናቀረ ነው አልደረሰለትም። ነገር ግን የፍርድ ቤት ውሎን በተመለከተ አጠር ያለ ማብራሪያ ሰጥቶን ነበር። እንግዲህ ከሱ ማብራሪያ የወሰድኩትንና የፍርድ ቤት ውሎን መለከተ የነገረንን ነው ለአድማጮች የምናቀርብላችሁ። እንግዲህ ትላንትና እንደምታስታውሱት በዘገብ ነው መሰረት ሜጀር ጀኔራል ክንፈ ዳኘውና ሌሎች ተጠርጣሪዎች ፍርድ ቤት ቀርበው ፖሊስ ተጨማሪ የምርመራ ጊዜ እንደሚፈልግ ሲጠይቅ አብዛኞቹ በተለይም ደግሞ ሁለቱ መንግስት ጠበቃ እንዲያቆምላቸው መጠየቃቸው ይታወሳል። ፍርድ ቤቱ መንግስት ጠበቃ ያቆምላቸው ሲል ለዛሬ ቀጠሮ ሰጥቶ ነበረ። ነገር ግን የመርማሪ ፖሊሱ ይህንን በመቃወም በዛሬው ዕለት መቃወሚያውን አቅርቧል። ባቀረበው መቃወሚያ ደግሞ ሜጀር ጀነራል ክንፈዳኘው ገቤ በጡረታ የማገኘው አራት ሺ ብር ብቻ ነው፣ በዚህ ደግሞ ጠበቃ ላቆም አልችልም የሚል ነበር። መርማሪ ፖሊሱ ግን ለፌዴራል የጸረ ሙስናና ስነ ምግባር ኮሚሽን ያስመዘገቡትን ሀብት ይዞ መጥቷል። ይህም ሰማኒያ ሺ ብር የሚያወጣ ተሽከርካሪና ቢሾፍቱ ከተማ ላይ መኖሪያ ቤት እንደዚሁም ደግሞ የአክሲዮን ድርሻ አላቸው የሚል ማስረጃ እንዳል እንዳለው ለፍርድ ቤቱ አሳይቷል። በተጨማሪም ደግሞ በአዋሽ ባንክ ህዳር አምስት ቀን 2011 ዓ.ም ድረስ ያላቸው ተቀማጭ ሂሳብ ነው ያለውን አቅርቧል። ከዚህ ውስጥም በፈረንጆች አቆጣጠር ከሀያ 10 2018 ጀምሮ 100 ሺህ ብር አስገብተው 100 ሺህ ብር ደግሞ በ2910 2018 አውጥተዋል። ስለዚህ ይህ እንዳውም የንብረት ሽሽት ሲያደርጉ እንደነበረ ማሳየ ነው በራሳቸው ገንዘብ ከፍለው ጠበቃ ማቆም ይችላሉ የሚል መከራከሪያ ነበር ያቀረበው። ፍርድ ቤቱም የግራ ቀኙን ክርክር ካዳመጠና ማስረጃዎቹን ከመረመረ በኋላ ጄኔራሉ በራሳቸው ጠበቃ አቁመው እንዲከራከሩ የሚል ብይን ሰጥቷል። በሌላ በኩል ደግሞ ተጠርጣሪው ቤተሰቦች የመተው እንዲመለከቱልኝ ይፈቀድልኝ የሚል ጥያቄ አቅርበው ነበረ። ፍርድ ቤቱም ቤተሰቦቻቸው እንዲጠይቋቸው ፈቅዷል። ከዚሁ ጋር በተያያዘ ተከሳ የምትገኘው የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ ፍጹሜሽ ጥላ ጥያቄ አቅርባለች። መንግስት ተከላካይ ጠበቃ ያቁምልኝ፣ ጠበቃ ማቆም አልችልም የሚል ፍርድ ቤቱም ፈቅዶ ተከላካይ ጠበቃ ቆሞላታል። ፖሊስ ለፍርድ ቤት እንዳብራራው የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ የሆነችው ፍጹም ንብረት ለፍጹም ኢንተርቴንመንት ለተባለ ድርጅት ባልተገባ ጥያቄ ወደ አንድ ሚሊዮን የሚጠጋ ገንዘብ፣ የህዝብ ገንዘብ ተሰጥቷታል። ይሄም ባልተገባ መልኩ የተደረገ ስለሆነ የጠረጠርኳት ይህንን ወንጀል ፈጽማለች በሚል ነው ብሏል። ተጠርጣሪዋ በስፖንሰርሽፕ ያገኘሁት ገንዘብ ህጋዊ ነው፣ ይህም በወንጀል አያስጠይቀኝም፣ አራስ በመሆኔም ጉዳዩን ውጭ ሆኜ እንድከታተል ይፈቀድልኝ ስትል ለፍርድ ቤቱ ጠይቃለች። እንደዚሁም ደግሞ ሌላ ተጠርጣሪ ትዕግስት አደሰ የምትባል የህብረት ማኒፋክቸሪንግና የኢንዱስትሪ ዘርፍ ኃላፊ ከሆነ በቁጥጥር ስር ካልዋለ ተጠርጣሪ ጋር ተመሳጥራ ያልተገባ ጥቅምና ትርፍ አግኝታለች፣ የህዝብን ገንዘብ ደግሞ ተቀብለው ተሰውረዋል ሲል ነበር ፖሊስ ያቀረበው። በምርመራ ወቅትም ከተጠርጣሪዋ ቤት መኪና ያና ሊብሬ ካርታ ተገኝቷል ብሏል ፖሊስ። ከዚህ ባለፈም ገና በማስረጃ የሚረጋገጥ በርካታ ንብረት ሰውረዋል ሲል ፖሊስ ለፍርድ ቤት አቅርቧል። እንግዲህ ተጠርጣሪዋ ወይዘሪት ትግስትም በዛሬው ዕለት ለችሎት እንደተናገረችው ከመለስካቸው አምሃ ያገኘነውን ዘገባ ነው እንግዲህ እንዳለ ምናቀርብላችሁ ከግለሰቡ ጋር በሚባለው ልክ ግንኙነት የለኝም፣ የሰወርኩትም ንብረት የለም። ተማሪ በመሆኔም በዋስትና ወጥቼ ጉዳይን ልከታተል የሚል ጥያቄን አቀርባለች። ሌላኛው በዛሬው ችሎት የቀረቡት ተጠርጣሪ ቸርነት ዳና የተባሉ በድርጅታቸው ዋይቲኦ በኩል ከሜቴክ ከብረታ ብረት ኢንጂነሪንግ ማለት ነው፣ ያልተገባ ጥቅም አግኝተዋል። ሕጋዊ የድለላ ፈቃድ ሳይኖራቸው ያለ ጨረታ ግዢ እንዲፈጸም አድርገዋል። እንደዚሁም ደግሞ ጥራት የሌላቸው የተጓደሉ ትራክተሮች እንዲገባ አድርገዋል የሚል ይሄ በዚህ ጉዳይ ነው የጠረጠርኳቸው፣ ና ማስረጃ እንዳሰባስብ ይፈቀድልኝ የሚል ነው ያቀረበው። ሌላኛው ተጠርጣሪ ቸርነት ዳና ደግሞ ትራክተር የማቅረሙን ስራ ከሜቴክ ጋር የሰራሁት ከአራት ዓመት በፊት ነው የሚልና በተገቢው መንገድ የሰራሁት ነው የሚል ነገር አቅርበዋል። ባለቤታቸው ነብሰጡር በመሆናቸውም የሶስት ልጅ አባት በመሆናቸውም ውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲፈቀድም ጠይቀዋል። እንግዲህ ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ የፖሊስንም የተጠርጣሪዎቹንም ካዳመጠ በኋላ የቀረበውን የዋስትና ጥያቄ ውድቅ አድርጎታል ምክንያቱም ፖሊስ የወንጀሉን ውስብስብነት በማስረዳቱ ምክንያት ተጨማሪ የምርመራ ቀጠሮ ፈቅጃ አለሁኝ ከአስራ አራት ቀን በኋላ እንዲመጡ ሲል የተጨማሪ የምርመራ ጊዜውን ፈቅዷል እንግዲህ ፍርድ ቤቱ ለአስር ቀን ከተያዙበት ጊዜ ጀምሮ ለአስር ቀን ተፈቅዷል ከአስር ቀን በኋላ ፖሊስ ደረስኩበት ያለውን መረጃ ይዞ እንዲመጣ ሲል በዛሬ ሁለት የነበረውን ችሎት ደምድሟል። መለስካቸው ካቸው አመሀ ያጠናቀረው ሙሉ ዘገባ ደግሞ ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። እንግዲህ በተጨማሪ ደግሞ ጠቅላይ ሚኒስትር አብይ አህመድ ዛሬ መግለጫ ሰጥተዋል። ወንጀለኞችን የማደንና ለህግ የማቅረቡ ሂደት እንደሚቀጥል በሀገር ውስጥ መገናኛ ብዙሀን ከጠቅላይ ሚኒስትሩ ጽህፈት ቤት የተላከውን መግለጫ ያሳያል። በዚህ መግለጫም የኢትዮጵያ ሕዝብ በተገኘው አጋጣሚ ሁሉ የፍትህ ጥያቄ ሲያቀርብ ነበር ብለዋል ጠቅላይ ሚኒስትሩ። በአንድ ሀገር ውስጥ የመንግስትን የመኖር የግዴታ ከሚያደርጉት መሰረታዊ ምክንያቶች አንዱ ፍትህ ማረጋገጥ እንደሆነ በዚሁ መግለጫቸው ጠቅሰዋል። ፍትህ የሚረጋገጠው ንጹሐን በኩራት ቀና ብለው በሚሄዱበት ወንጀለኞች ደግሞ የትም በማይደበቁበት ስርዓት ነው ሲሉም ተናግረዋል። ወንጀልና ካንሰር አንድ ናቸው ብለዋል ጠቅላይ ሚኒስትሩ ዛሬ በላኩት መግለጫ። ሁሉም ይጎዳሉ፣ ሁሉም ደግሞ ለወንጀል ያላቸውን ቁርጠኝነት ሊያሳይ ይገባል ሲሉ በዚህ መግለጫቸው ላይ ደምድመዋል። አድማጮች እንግዲህ ሁሉንም ከምሽቱ ሶስት ሰዓት በሚኖረ ጊዜ ደግሞ በተብራራ ሁኔታ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ነኝ። ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ኡመር የምርመራ መዝገብ በጅምላ ተቀበሩ የተባሉ ከሁለት መቶ በላይ ግለሰቦችን አስክሬን ለማግኘት ምርመራ እያደረግኩ ነው አለ። ጽዮን ግርማ ዝርዝር አላት። በሶማሌ ክልል ከተፈጸመው የሰብአዊ መብት ጥሰት ጋር በተያያዘ ተጠርጥረው ቀደም ሲል በቁጥጥር ስር የዋሉት የቀድሞ የሶማሌ ክልል ርዕሰ መስተዳድር የነበሩት አብዲ መሐመድ ኡመር ወይም ደግሞ መሐመድ ኢሌ በሚል ስማቸው የሚታወቁት የምርመራ መዝገብ ላይ ፖሊስ ለምርመራ የሚሆን ተጨማሪ ጊዜ ሲጠይቅ ይቀሩኛል ካላቸው ነገሮች ውስጥ አንዱ በጅምላ ተቀበሩ ያላቸው ከሁለት መቶ በላይ የሚሆኑ አስክሬኖችን የመለየት ጉዳይ ነው። ፖሊስ ጥቅምት 29 2011 ዓ.ም ተጠርጣሪዎቹን ፍርድ ቤት ሲያቀርብ በኦሮሚያ እና በሶማሌ ክልሎች አዋሳኝ አካባቢ 200 በላይ የሚሆኑ ግለሰቦች ተገድለው በጅምላ መቀበራቸውን ይህን ድርጊት መፈጸሙን የሚያረጋግጥና የመለየት ስራ መስራት እንደሚቀረው ለፍርድ ቤቱ አስታውቆ ነበር። ይህንን ጉዳይ ለማጣራትና ይህ አስክሬን ተገኝቷል፣ አልተገኘም የሚለውን ለመጠየቅ ወደ ፌዴራል ፖሊስ ወንጀል የወንጀል ምርመራ መምሪያ ምክትል ኮሚሽነር ጀኔራል ተኮላ ይፎክሮ ጋር ደውለን ነበር። እርሳቸውም የምርመራ መዝገቡን በአግባቡ ለማየት በሰጡን ጊዜ መሰረት ዛሬ ማምሻውን በድጋሚ አግኝተናቸዋል። የምርመራ መዝገቡን ጠቅሰው እንደሚሉት ሁለት መቶ ሰዎች ተገድለው በጅምላ ተቀብረዋል የሚለው በጥቆማ የመጣና ገና በማስረጃ ያልተረጋገጠ ጉዳይ ነው ይላሉ። ፖሊስ ምርመራውን ሲያጣራ በተለያዩ አካላት ከተለያዩ ኅብረተሰብ ጋር ስለሚገናኝ ትንሽም ያሰባስባል። እዛ ለምርመራ ከተላከቡ ቡድን እንደዚህ አይነት ጥቆማ እንዳለ ህዝቡ እንደ አይነት ጥቆማ እየሰጠ እንደሆነ ምን ያለ መረጃ አንድ ከሁለት ሶስት ሰዎች ማንሱ ይህን የተባለን ጉዳይ በጥቆማ መልክ ሰጥተዋል፣ በጥቆማ መልክ ሰጥተዋል። ይህንን ግን ወደ እውነታ ነው አይደለም በተገባ ተፈጽመዋል፣ አልተፈጸመም ብሎ ጉዳዩም የበለጠ ማረጋገጥና ምርመራ የበለጠ ማጠራት የሚጠይቅ ነው። በጣም ትልቅ ስራ የሚጠይቅ ጉዳይ ነው። ገና የተረጋገጠ ጉዳይ አለ። ጄኔራል ተኮላ መረጃ የመጣው ድርጊቱ ተፈጽመዋል ከሚሉ መረጃ ጠቋሚዎች መሆኑንም ተናግረዋል። ሰዎች ጠቋሚዎች እንደሚናገሩት ከሆነ ተረሽነዋል፣ ተገለዋል የሚሏቸው ሰዎች ብሔራቸው እዚያው የሶማሌ ተወላጆች ሆነ የኦብነግ የ ግና ኦጋዴን ብሔራዊ ነፃ ሺ ግንባር አባል ተብለው የተለዩ ናቸው። ምኑ ቦታዎች አንድ ሁለት ቦታዎች ጥቆማዎቹ አሉ። ግን ከጥቆማ መረጃ ነው እንጂ ገና ወደ ማስረጃም ማረጋገጥ ሰፊ ስራ ይጠይቃል። ከዚህ ቀደም በዚሁ መዝገብ ላይ በክልሉ ፖሊስ ሄጎ የተባለ ህገወጥ ቡድን አደራጅተው ማለትም የተጠረጠሩት በዚህ መዝገብ የተከሰሱት አብዲ መሐመድ ኡመር ማለቱ ነው በማደራጀትና በማስታጠቅ ዘርን ሃይማኖትን እና ቀለምን መሰረተ ያደረገ የጅምላ ጭፍጨፋ ወንጀል ፈጽመዋል በሚል መጠርጠሩን ተናግሮ ነበር። ከዚህ ጋር በተያያዘም ሌላ መቃብር የጅምላ መገኘቱን በተመለከተ ጄኔራል ተቆላን ጠይቂያቸው ነበር የሃምሳ ሰዎች በጅምላ መቃብር መገኘቱና ይህም በሐምሌው ጥቃት በከተማ ውስጥ ከተለያዩ ብሔር ብሔረሰቦች ጅጅጋ ከተማ በሚኖሩ ላይ ጥቃት ከተፈጸመ በኋላ እነዚህ ሰዎች በሶስት የተለያየ ቦታ ላይ በጅምራ ተቀብረው አስክሬናቸው ተገኝተዋል ብለዋል። በሶስት ቦታ ነው። ከአንድ ቦታ ላይ ብቻ ግን ቤቤቻ አነሳ ነው። ሌላ ቦታ ላይ ግን አንድ ቦታ ላይ ወደ ሰላሳ ስድስት ላይ ተገኘበታል። እንግዲህ ፖሊስ ይህንን የምርመራ መዝገቡን በተመለከተ ሁለት መቶ ሰዎች ተገደሉ የተባለውን አጣርቶ እንዲመጣ ፍርድ ቤቱ ተጨማሪ አስራ አራት ቀን ሰጥቶታል። በቅርቡም በዚህ ቀጠሮ ምርመራውን ይዞ እንደሚመጣ ፖሊስ ገልጾልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን እናልፋለን። የፌዴሬሽን ምክር ቤት በማንነት ዙሪያ እያወጣው ያለው መግለጫ እንደ ተቋም ገለልተኛ ያልሆነና ወገንተኝነት የሚታይበት ነው ሲሉ የወልቃይት ማንነት አስመላሽ ኮሚቴ ሰብሳቢ ኮረኔል ደመቀን ጨምሮ አንዳንድ የወልቃይት ከተማ ነዋሪዎች ገለጹ። አስቴር ምስጋናው ከባህር ዳር ዝርዝር አላት። የወልቃይት የማንነት ጥያቄ ህጋዊ በሆነ መንገድ መጠየቅ ከጀመርን ሶስት አመት እየሞላን ነው ይላሉ የማንነት አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ ዘውዴ። በመሀሉ ግን ስንታሰር ስንሳደድ ቆይተናል። ከአንድ አመት ከሰባት ወር በኋላ ከእስር ተፈትተን ጥያቄ ማንሳት ጀመር። ግን የሚሰጥ መልስም ሆነ የሚወጡት መግለጫዎች ከዘረኝነት የጸዱ አይደሉም ይላሉ ኮሎኔል ደመቀ። ወልቃይት አማራዎች ነን ብለን ህገ የማንነት ጥያቄ ጠይቀናል እሱን አንቀጽ ጠቅሰን ህግን አስደግፈን ፔቲሽኑ አሟልተን 2007 2008 ጀምረን ጠይቀናል። ሰኔ አራት 2010 መግለጫ ሰጡ። የወልቃይት የጠገዴ የማንነት ጥያቄ ህገ መንግስቱን ተከትሎ ያልተጠየቀ በክልሉ አድርጎ ይሁንታ ተሰጥቶት እስካልመጣ ድረስ ተቀባይነት የለውም የሚለው ጻፉ። የጻፉት ደብዳቤ ደግሞ ህጋዊ አይደለም እራሱ በትግራይ አድርጎ አልመጣም ብለው ድጋሚ የሰጡ መግለጫ የራያ ጥያቄ ጭራሽ ወደ ፌዴሬሽን ምክር ቤትም አልመጣም የሚል መግለጫ ሰጡ። ስለ ወልቃይ ስለ ራያ ጉዳይ የሚቆረቆር ያለ አማራ ነው። ትግራይ መቆርቆር ይገባው እየተገባው ግን አማራ እየተቆረቆረ ነው የሚለው አስገቡ። ይህ ራሱ በፌዴሬሽን ስልጣን ሆኖ መናገር የማይገባው ነገር ነው። ሰሞኑን ደግሞ ከአንድ የሀገር ውስጥ የቴሌቪዥን ጣቢያ ጋር የፌዴሬሽን አፈጉባኤዋ ወይዘሮ ኬሪያ ኢብራሂም ባደረጉት ቃለ ምልልስ የወሰንና የማንነት ጥያቄዎችን ለመመለስ ገለልተኛ የሆነ ኮሚቴ ተቋቁሟል፣ መስፈርቶችም ወጥተዋል ብለዋል። ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮለኔሉ። ለመሆኑ አፈጉባኤ የሰጡት ቃለ ምልልስ ምንድን ነው ብዬ ወደኋላ ተመልሼ ቃለ ምልልሱን አደመጥኩት። ይዘቱም ይሄው ነው። ወደ ፌዴሬሽን ሲገባ ዝርዝር ነው የሚቀርበው በጽሁፍ ማለት አንደኛ ከጠቅላላ ህዝብ ከማንነት ጥያቄ ህዝብ አምስት ፐርሰንት ዝርዝር ፊርማ እና የት እንደሚኖሩ ማቅረብ አለበት ይላል ማለት ነው። ከዚህ ማህተምና ፊርማ መኖር አለበት ይላል። ሁለተኛው ደግሞ ያ ግለሰብ ወይም ደግሞ እንደ ቡድን ሆኖ ተወካይ ሆነው የሚመጡት ከህዝቡ ተወካይ መሆናቸውን የሚያረጋግጥ ማስረጃ ይዞ መምጣት አለባቸው ይላል። እነዚህ ይዞ ከመጡት ወደ አፈ ጉባኤ ይገባል። አፈ ጉባኤ ይህን ፕሮሰስ ያያል። ከየ በኋላ ይህንን ካሟላ ቀጥታ ወደ ቋሚ ኮሚቴ ነው የሚልከው። የህገ መንግስት ትርጉምና ማንነት ጉዳዮች ቋሚ ኮሚቴ አለ። ኮሚቴው አሁን ቼክሊስት እያዘጋጀ ነው። ማን ይምጣ የሚለው ከክልሎች እየተነጋገርን ነው። አሁን ለምሳሌ ከደቡብ ብሔር ብሔረሰቦች ህዝቦች፣ ከኦሮሚያ ክልልም፣ ከዩኒቨርሲቲም እውቅና ያላቸው ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮለኔሉ። የማንነት ጉዳይ የሚያጣራ አዋቅረናል ሲሉ ሰምተናል። ተቀረቡ የመጣራት መመዘኛዎች ግን እኛ ቅሬታ አለን። አንደኛ ታቸው ያሉት የህዝብ ኮሚቴ ነው ብለን የምናምነው የምንቀበለው የአካባቢ መስተዳደር ፌርማ ማህተም ያለበት ፍቃድ የተሰጠው ከሆነ ሁለተኛ ደግሞ ከነዋሪ ህዝብ አምስት ፐርሰንት ፔቲሽን ስም ዝርዝር የሰበሰበ ከሆነ የሚል አቅርበዋል። ይህንን እኛ ከፌዴሬሽን፣ ከራሳቸው ደንብ አንጻር በአንድ ማህበረሰብ ከአምስት ሺ ፔቲሽንና ስም ዝርዝር ሰብስቦ የማንነት ጥያቄ ማቅረብ ይችላል ይላለጋቸው። በዚህ መሰረት እ ሀያ ሶስት ሺ ፔቲሽን ሰብስበን በተከበሩ አፈ ጉባኤ ሁለት ሺ ስምንታት ይሆናል ትክክል ነው፣ ከሚገባ በላይ ነው ብለውናል በወቅቱ አሁን ሌላ አዲስ ህግ ብለው ስላወጡ ይህንን እኛ ተቃወማለን። ሁለተኛ ደግሞ ማህተም መሰጠት አለበት የሚለው የትግራይ ህወሓት እንዴት ለኛ ማህተም ሊሰጠን ይችላል? እንዴት ሊፈርምልን ይችላል? ትክክለኛ አማራ ምን ብላ ትጠይቁ ብለው አይደለም። ማህተምና ፌርማ ፈርሞ እውቅና ሊሰጠን እንደሚኖሩ እንኳ አልፈቀደ። ከወልቃይ ተባረን አሁን ድማቻችን እዚህ ነው ያለን ፌዴሬሽን ራሱ ገለልተኛ ሳይሆን እንዴት ገለልተኛ አጣሪ ኮሚቴ ሊያዋቅር ይችላል? የሚል እኛ ረጣሪን ተቃውሞ ማለት አዲስ ኮሚቴ አሁን አዋቅረዋል። ወልቃዊ ትግራይም አይደለም አመራም አይደለም የሚል በራሳቸው ማህተም አድርጎ አዋቅሮ በሆሞራ በክሌን አሳፍረው አዲስ አበባ ኢትዮጵያ ሆቴል አልጋ ይዘው ሁለት ሰዓት አስራ ሁለት ሰዓት ከሆመራ ተነስቶ ሁለት ሰዓት ተኩል ግን ፌዴሬሽን ምክር ቤት ገብቶ ጉዳይ ጨርሶ ወጥቷል። ይሄ ወይዘሮ ከሪያ በራሳቸውን እንደሚመጡ ፕሮግራም አዲዘው ቢሮቸው ከፍተው ጠበቁ። ይሄ በህዝብ የተወከለው ኮሚቴ ደግሞ ሳምንት ሲመላለት እያሉ ከቢሮ የለውም አሰሚተዋል። ታዲያ መስፈርቱ የነበረውን የማንነት አስመላሽ ኮሚቴ በምን መልኩ ይጎደዋል? አልኳቸው። ኮሚቴዎች በህዝብ የተወከሉ ነን ብለው ማህተምና የትግራይ መስተዳደር ያልፈረመበት ማህተም ያልተሰጠው ያልያዘው ከሆነ ፌዴሬሽኑ እውቅና ሰጠው ኮሚቴ ነው ብሎ ማነጋገር አይችልም ብለው እኮ ትገጽታል። ይሄ ከሆነ ህወሀትን በሚፈልገው አቅጣጫ እራሳቸውን ቀርጠው እየሄዱ ነው ያሉ አቶ አበራ ዘነበ የወልቃይት ከተማ ነዋሪ ናቸው። አፈ ጉባኤዋ ይህንን ቃለምልልስ ከማድረጋቸው ከሁለት ቀን በፊት ሀያ አባላት ያሉት አዲስ ኮሚቴ ተቋቁሞ እርሳቸው የተናገሩትን መስፈርት በሙሉ አሟልተው ወደ ፌዴሬሽን ምክር ቤት ይዘው እንደገቡ መረጃ አለን እያሉ ነው። ወረቆቶች እንዴት እንደተፈረሙ ማስረጃ አለን። እነዛ ማስረጃዎች ምንድነው የሚያደርጉ? ከላይኛው ዝም ብሎ ክፍት ወረቀት ይመጣና ከላይኛ ፊርማ የሚል የሚፈርምበት አለ። ከዛ በራሪ በላይ የሚለጠፈው በኋላ ነው የሚለጠፉት። ያው ፊርማዎች ሰበሰቡና ከላይ ያለው አበል ነው ብሎ ነው ያስፈርሟቸው። ገበሬዎቹ ማን የማይችሉ ሰዎች እጃቸው ሆም የሚፈርሙበት ነው እነሱ ፈርሞ አበል የሚለው እንደዛ አድርገው ወሰዷቸው። ዘሬዎችን ሰባስበ አንዳንድ ሰዎች ደግሞ በጥቅም የተገዙ የአካባቢ ሰዎች የነበሩ ሰዎች የተጠቀምባቸው ነው። አንተ በትክክል አይተሃል ወረቀቱን አይተህዋል። በደንብ በደንብ በደንብ አሁን ማስረጃም አለኝ። አሁን በየቀኑ ምን ለጥፋቸዎች ነበር አሉ ሶስት ዓመት የሰበሰቡ አሁን በካርቶን ነው ይዙት ሄዱ። እኛ ኮሚቴ እየተሳደደ እነሱ እዛ እዚህ ወልቃየት ውስጥ ሆነው በጭራሽ፣ አውሮፕላን ቲኬት ተቆርጣላቸው ሊሄዱ አይችሉም በጭራሽ። ሰፈራዎች ግን ለምሳሌ ይሰፍራል ንገርሽ ሞራ ዘጠና ፐርሰንት እነሱ ናቸው። ማይሰራ አርሳት ፐርሰንት ወይ ሽግል አደባይ በረከት እነሱ መኖር ይችላሉ። ኢትዮጵያውያን ናቸው። እኛ እያልን ያለ ነው ግን ወልቃይት ጠገዴ ተከዜ መለስ አማራ ነው። በእነዚህና ተያያዥ በሆኑ ጥያቄዎች የፌዴሬሽን አፈ ጉባኤን ወይዘሮ ኬሪያ ኢብራሂምን ለማነጋገር ወደ ቢሮቸው በተደጋጋሚ ብደውልም የኮሚኒኬሽን ዳይሬክተራቸውን ጨምሮ ሌሎች ረዳቶቻቸውን በስልክ ባገኛቸውም አፈ ጉባኤዋን ግን ማግኘት አልቻልኩም። እንዳገኘኋቸውም የእርሳቸውን መልስ ይዤ የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው። baharda አስቴርን ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ሴቶች ልጆችን እድሜያቸው 18 ዓመት ሳይደርስ በጋብቻ በማስተሳሰር ባህላዊ ክንውንን ማላዊ ከዓለማችን በማደግ ላይ ከሚገኙ ሀገራት በቀዳሚነት እንድትጠቀስ አድርጓታል። ያለዕድሜ ጋብቻ በተለይም በማላዊ ገጠራማ ክልሎች የተለመደ በመሆኑ ሴቶች መደበኛ ትምህርታቸውን በተገቢው እንዳይከታተሉ እንቅፋት እየሆነባቸው ይገኛል። ባህላዊ ጋብቻውን ተከትሎ ለተዳሪዋ ቤተሰቦች ከባል ቤተሰቦች እንደ ጥሎሽ የሚሰጠው ስጦታ ለማላዊያኑ ከድህነት መውጫ አንዱ መንገድም ነው። ባልደረባችን ለአሜሪክ ማሽና ከማላዊ ዴንዛ ከምትባል ገጠር ቀበሌ የሚያስተዳድሩ አንዲት ሴት ያለ እድሜ ጋብቻ በመከላከል ዙሪያ የሚያደርጉትን እንቅስቃሴ በተመለከተ ዘግቧል። መስታወት አድራጓ ይዘዋለች። አኔ ኤፋኖ ክፉኛ ይበድላትና ይደበድባት ለነበረው የ21 አመቱ ባሏ ያለ ፍላጎቷ ስትዳር ገና የ16 ዓመት ልጅ ነበረች። ቤተሰቤ ችግር ላይ ስለነበር ማግባቴ ግድ ነበር። ወላጆቼ ቤተሰቡን የሚያስተዳድሩበት በቂ ሀብት አልነበራቸውም። ስለዚህ ትዳር እንድይዝ አስገደዱኝ። በዚያ ጊዜ ገና ልጅ ነበርኩ። ኢፋኖን ጨምሮ ለመዳር ቀናቸውን ይጠብቁ የነበሩ ሶስት ሺህ አዳጊ ሴቶች በቀበሌዋ የማህበረሰብ መሪ ቴሬሳ ከአጂ ዳማቶ ከመዳር ተርፈዋል። ያለ ዕድሜያቸው የተዳሩ አዳጊ ሴት ልጆችም ከትዳር እንዲወጡ ተደርገዋል። ቴሬሳ ከአጂ ዳማቶ ያለ ዕድሜ ጋብቻን የማስቆም እንቅስቃሴ የጀመሩት እንደ አውሮፓውያን አቆጣጠር 2004 ዓ.ም አንዲት የ13 ዓመት አዳጊ ልጅ የወለደችውን ሕፃን ታቅፋ ጡት ለማጥባት ስትታገል ከተመለከቱ በኋላ ነበር። እና የልጁ አባት ማን ነው? ስል ጠየቅኩ። ልጅቱም ከፊት ለፊቷ ከሚገኝ ሜዳ ላይ እግር ኳስ እየተጫወተ ወደነበረ ወጣት ጠቁማ አሳየችኝ። ልጁን እንዲመጣ አጠራውት። እንደመጣ ይቺ ህፃን ያንተ ናት? ስል ጠየቅኩት። አዎ የኔ ናት አለኝ። እድሜ ስንት ነው? አልኩት። ከሁለት ሳምንታት በኋላ አስራ አራት አመት እንደሚሞላው ነገረኝ። ከአቺን ዳማቶ በዴንዛ ገጠር ቀበሌ በሚሊየን የሚቆጠሩ ሰዎችን በማስተዳደር ላይ ይገኛሉ። የበታች የማህበረሰብ አስተዳዳሪዎችን በማሳመንም ያለ እድሜ ጋብቻ እንዲቆምና አዳጊ ሴት ልጆች ወደ ትምህርት ቤት እንዲገቡ ጫና ፈጥረዋል። በገጠር ቀበሌ የሚኖሩ ጥቂት አዛውንቶች ግን ይህንን የእሳቸውን ሀሳብ ይቃወማሉ። የኖረ ባህላችንን ጠብቀን መቆየት ይገባናል በሚል ከአቺን ዳማቶ ላይ ከፍተኛ ማስፈራሪያም እያደረሱ ይገኛሉ። እድሜሽ ገና ነው አለቃ መሞት ትፈልጊያለሽ አሉኝ ልትገድሉኝ ከፈለጋችሁ ግደሉኝ የጀመርኩትን እስክጨርስ ግን ትንሽ ታገሱኝ አልኳቸው ከአቺንዳ መቶ ያለ እድሜ ጋብቻን እንዲከናወን የፈቀዱ አምስት የበታች አለቆችን ከስራ በማባረር ነበር እንቅስቃሴያቸውን አጠንክረው የቀጠሉት የአንድ መንደር አስተዳዳሪ የሆነው ጋሉ አንጂኒ እድሜያቸው ለትዳር ያልደረሰ ሴት ህጻናት ቤተሰቦቻቸውን 15 ዶላር ክፍያን በማስከፈል ለትዳር እንዲሰጡ ፈቃድ ይሰጥ ነበር። ያለ እድሜ ጋብቻ እንፈቅድ ነበር ምክንያቱም ስኳር እንኳ የምገዛበት ገንዘብ አልነበረኝምና። ይህን ድርጊቴን የማኅበረሰብ መሪዎቹ ይደርሱበታል ብዬ ቀድሜ አላሰብኩም ነበር። ከአቺን ዳማቶ ከቤተሰብ ሲወርድ ሲዋረድ እሳቸው ጋር የደረሰውን የመሪነት ወንበር እንደ አውሮፓውያን አቆጣጠር ከ2003 ዓ ም ጀምሮ ተረክበው በስራ ላይ ይገኛሉ እኚህ ሴት በኒጎኒ ባህላዊ የስልጣን ርክክብ ዘመን በጣት ከሚቆጠሩት ሴት የማህበረሰብ መሪዎች አንዷ ናቸው። ያለ ዕድሜ ጋብቻን ባለመደግፋቸው ምክንያት ባህልና ወግን እንደ መጋፋት ተቆጥሮባቸዋል። የማላዊ ወጣቶች ግን የእሳቸውን የለውጥ እንቅስቃሴ በኩን ራዲዮ ሰገሌ አሜሪካቲ